ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለን። ከባህር ዳር በደረሰን ዘገባ የምትከታተሉት ነው። ቆየት ብሎ በዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ቅርስ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝዳንቱና በዲሞክራት አባላት መካከል የሚታየው መቃቃር እየበረታ ነው። ዝርዝሩን በመጽሄት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች ውስጥ የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። አንዱ አርዕስተ ዜናችን ነው፣ አንዱ ዜናችን ነው። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፈቃደኛ መሆኗን ተናገሩ። አያይዘው ግን ያን የምናደርገው የጣለችብንን ከባድ የመጣኔ ሀብት ማዕቀብ ካነሳች ብቻ ነው ብለዋል። ሌሎችም ዜናዎች አሉ። ጠናስጠልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 9 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅት ታየ ነን። ከተለመዱት የአጭር ሞገድና የሳተላይት ስርጭቶች በተጨማሪ በአሃዱ ኤፍኤም ሬዲዮ 94.3 ላይም ታገኙናላችሁ። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪጅስ እስከ አስራ እስከ አራት ሰዓት ድረስ አብረናችሁ ነን። በቅድሚያ የዕለቱን ዋና ዋና ዜናዎች የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወሰነ። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል። መለስካቸው አመሃ ዝርዝሩን ይዟል። አቃቤ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሰረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎችና ሠራተኞች መካከል በጋዜጣ ጥሪ ተደርጎላቸው ያልቀረቡ አራት ተከሳሾች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ወሰነ። ፍርድ ቤቱ ይህን ውሳኔ የሰጠው በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዲሬክተር በአቶ ጌታቸው አሰፋ፣ አቶ አጽባሀ ግደይ፣ አቶ አሰፋ በላይና አቶ ሸሻይ ልዑል ላይ ነው። ቀደም ሲል በነበረው ቀጠሮ በታዘዘው መሠረት ተከሳሾቹ የጋዜጣ ጥሪ ተደርጎላቸው ዛሬም እንዳልቀረቡ አቃቤ ሕግ ማስረጃውን ጋዜጣ ለፍርድ ቤቱ አስረክበዋል። አቃቤ ሕግ ለተወሰኑ ምስክሮቹ ጥበቃ እንዲደረግላቸው ያቀረበውን ጥያቄ በተመለከተ ፍርድ ቤቱ በሰጠው ትእዛዝ ያከናወነውን እንዲያስረዳም ተጠይቋል። አቃቤ ሕግ በበኩሉ በተሰጠው ትእዛዝ መሠረት ጥያቄውን አሻሽሎ ማቅረብ እንዳልቻለና ይህን የሚያጸድቀው ጠቅላይ አቃቤ ሕግ እንደሆነ ገልጸዋል። ፍርድ ቤቱ ግን ትእዛዙ የተሰጠው አቃቢ ሕግ ጥያቄውን ለዳኞች በጽህፈት ቤት በኩል እንዲያቀርብ መሆኑን አስታውሶ ጥያቄው ወደፊት እንደሚታይ ገልጿል። ተከሳሾች በበኩላቸው አቃቢ ሕግ የቆጠራቸው ምስክሮች ከአንድ መቶ ስልሳ ያላነሰ ቁጥር ያላቸው በመሆኑ የትኛው ምስክር በምን ጉዳይ እንደሚመሰክር ለይቶ እንዲሰጠን ይታዘዝልን ሲሉ የተከሳሽ ጠበቆች ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የተከሳሾች ጠበቆች በጠይቁት መሠረት ከሐምሌ 18 በፊት አቃቢ ሕግ ለይቶ እንዲሰጣቸው አዟል። አቃቢ ሕግ ጉዳይን ያስረዱልኛል ብሎ የቆጠራቸውን ምስክሮች ለሐምሌ 18፣ 23፣ 24፣ 25 እንዲሁም ለነሐሴ 7ና 8 2011 ዓ ም እንዲያቀርብ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። የሱዳን ጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራ ስምምነት ተግባራዊ ለማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። ሱዳን እንደ ነጻ ሀገር ባሳለፈቻቸው 63 ዓመታት ውስጥ በአብዛኛው ሴቶች በባህላዊ ምክንያቶችና በሌሎችም ገደቦች ሳቢያ በፖለቲካ ተሳትፎ ሳይኖራቸው ቆይተዋል። በተለይም በቀድሞ የአገሪቱ ፕሬዚዳንት አልበሽር የ30 ዓመታት አገዛዝ በህዝባዊ ጉዳዮች እንዳንሳተፍ ተገልለን እና ተከልለን ኖረናል ሲሉም ያማራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መጋራት ስምምነት ባመሩበት የተቃውሞ እንቅስቃሴዎች ሴቶች እንደ ተሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋቾች አንዷ ማናል በሽር፣ ሴቶች መብታቸው ይከበር ዘንድ ድምፃቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መጋራት ስምምነት ቢያንስ አርባ ከመቶ የምክር ቤት መቀመጫዎች በሴቶች መያዝ እንዳለበትም ያስቀምጣል። ስምምነቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟጋቾች አሳስበዋል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የቀጠለው የአሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ነው። እያደረሰ ያለው በሕፃናት ላይ መሆኑን የተባበሩት መንግስታት የህጻናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያዘው ሰው ወደ አንድ ሶስተኛ የሚሆኑት ሕፃናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጂኔቭ ዘግባለች። ሰለሞን አባተ ያቀርባል። ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670 በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ሕፃናት መሆናቸውንና በተለይ ዕድሜያቸው ከአምስት ዓመት በታች የሆኑት ከባዱ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ ሜርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40 ከመቶውን እንደሚሸፍንና የሞቱም ቁጥር በሕፃናቱ ላይ እንደሚበረታ ሜርካዶ አመልክተዋል። ዕድሜያቸው ከአምስት ዓመት በታች በሆነ ሕፃናት ላይ የሚደርሰው የሞት መጠን 77 ከመቶ ይሆናል። ይህ መጠን በአጠቃላዩ ሕዝብ ውስጥ ከሚታየው 67 ከመቶ ጋር ሲነጻጸር ሕፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል። ኢቦላ ሕፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸውን ክብካቤም በሕክምናውም በሥነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ሕክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ሕፃናት ከሐዘናቸው እንዲጽናኑ ለማድረግም የተራዘመ የሥነ ልቦናና ማኅበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለሕፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል። ዲሞክራቶች የሚመሩት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ሁሉም ነጮች ያልሆኑ አራት ሴት የምክር ቤት አባላት ላይ ያነጣጠረ ዘረኛ አስተያየት የሚያወግዝ ያሉት ውሳኔ ላይ ዛሬ ድምፁን ይሰጣል። ፕሬዝደንት ትራምፕ በሴት አባላቱ ላይ በተወካዮች ምክር ቤት አባላቱ ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በአዲስ አበባው አህዱ ሬዲዮ ኤፍኤም 94 ነጥብ 3 ላይና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን ለቅምሻ እናሰማ። አማራ ክልል የአማራ ህዝብ የጎበዝ አለቃ በዝቷል። የአማራ ክልል መንግስት መዋቅሩ እስከ አብያ ድረስ መንግስት እየተገዳደረው አይደለም ስላም ሲባል በምሁር ሳይንቲፊክ በሆነ መልኩ በተለበተ ለአማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህ ለ ከመስጠት ያው መመላለስ ነው የነበረው። አሁን ፋክቱን ከመስማማት ውጭ ሌላ የማራጭ የላቸውም። ሀገራችን መንታ መንገድ ላይ ያለች ብዙ ጊዜ መልካም እድሎችን አታለች መልካም ድሎች ያጣች ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ሀይሎች ከነጻነት ከእኩልነት ከፍታውነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ልፍታሃውነትን ወይም ደግሞ ጉልበት ተጠቅመው ወደ የተሻለ አቅም እናገኛለን ብለው በማለማቸው ነው። የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህርና እርሳቸውን ተከትለው የሰማችኋቸው ደግሞ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ባለፈው ሳምንት መገባደጃ ላደረጉት ክርክር የመጨረሻ ክፍል በሁለተኛው አጋማሽ ጠብቋቸው በሰጣ ገባ ይመለሳሉ። ወደ ዕለቱ አቢር እስከ መሻገራችን በፊት ሌሎችንም እናስታውስ። ቆንጀት ቆየት ብለው ከሚቀርቡት የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ኮሚቴ ላለፉት አስር ቀናት ስር ተከታታይ ቀናት ያካሄደው ስብሰባ አገራዊ የሰላምና የጸጥታ ሁኔታዎችን፣ አህጉራዊ ዓለም አቀፋዊ ሁኔታዎችንም ያገናዘበ ግምገማ አካሄጃለሁ ሲል ትላንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልልነት ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ረጅም ወራት ወስጃለሁ ይላል። ቆየት ብሎ ከሚቀርብ ውስጥ ነው። አሁን ወደ ዕለቱ አብይ ርዕስ። ችግሮች ሲፈጠሩ ከችግሮች ጀርባ እነማን እንዳሉ የማንረዳ አመራሮች ሆነን ሳይሆን ለአማራ ህዝብ ህልውናና ለኢትዮጵያ አንድነት ስንል አስፈላጊውን መስዋዕት ለመክፈል ቆርጠን የተነሳን ከፓርቲ በላይ ህዝብ ይበልጣል የሚል አስተሳሰብ ስላለን ነው። ይህን ያሉት የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለሀይ ናቸው። ለዝርዝሩ አስቴር ምስጋናው ከባህር ዳር። የአማራ ዲሞክራሲያዊ ፓርቲ አዴፓ የስራ አስፈጻሚና የማዕከላዊ ኮሚቴ አባላት በክልሉ ወቅታዊ ጉዳዮች እንዲሁም ባለፈው አንድ ዓመት ውስጥ በለውጡ የመጡ ትሩፋቶችንና ተግዳሮቶችን ገምግሟል። የአዴፓ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ ትላንት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ባለፈው አንድ ዓመት ውስጥ በክልሉ የዲሞክራሲ ምህዳሩን ለማስፋት የአማራ ሕዝብን ጥያቄዎች ለመመለስ የሚያስችል ስራዎች ተሰርተዋል። በዚህም መልካም ጅማሬዎች ታይተዋል ብለዋል። ከማንነትና ከወሰን ጋር ተያይዞ በተመሳሳይ ከህገ መንግስት ይሻሻል ጥያቄ ጋር ተያይዞ ከፌዴራሊዝሙ ስርዓቱ ጋር አንዳንድ መታረም ያለባቸው ጉዳዮች አሉ፣ መስተካከል አለባቸው በሚለው ጥያቄ ጋር ተያይዞ በሀሳብ ደረጃ ወደ መድረክ የቀረበበትና ዲሞክራሲያዊ ትግል የተጀመረበት ሁኔታ ነው ያለው። ይሄ እንደ ውጤት መታየት አለበት፣ እንደ ጅምር ውጤት መታየት አለበት። በለውጡ ካጋጠሙት ተግዳሮቶች ዋነኞቹ ደግሞ የህግ የበላይነት አለመከበር፣ የዜጎች መፈናቀል እና የኢንቨስትመንት እንቅስቃሴ መዳከም መሆናቸውን ኮሚቴው የገመገመ መሆኑን የገለጹት አቶ አብርሃም ለዚህ ሁሉ ችግሮች ደግሞ በውጭም ሆነ በውስጥ ያሉ የአማራን ህዝብ ለመነጣጠል እና ክልሉን ለመበታተን አድፍጠው የሚሰሩ የጥፋት ኃይሎች የሴራ ውጤት መሆኑን ተገንዝበናል ነው ያሉት። ከሰሞኑ በህወሀትና በአዴፓ መካከል የእርስ በርስ የቃላት ጦርነት መወራወር ይታያል። ይህ አካሄድ ደግሞ በሀገር ደህንነትና በህዝቦች አብሮ የመኖር ህልውና ላይ አደጋ መጋረጡን የሚያሳይ ነው። አዴፓ ይህንን አደጋ ለመታደግ ምን ያሰበው ነገር አለ? ተብለው ከጋዜጠኞች ለተነሳላቸው ጥያቄ አቶ አብርሃም ሲመልሱ አዴፓ ለአማራ ህዝብ ህልውናና ለኢትዮጵያ አንድነት መስዋዕትነት ለመሆን የሚሰራ ድርጅት ነው ብለዋል። የአማራ ዲሞክራሲያዊ ፓርቲ አቋሙ አንድና አንድ ነው ህዝብንና አገርን ማዕከል ያደረገ ለሀገራችን ዲሞክራሲያዊ አንድነት ማንኛውንም መስዋዕትነት ለመክፈል የተዘጋጀ ዲሞክራሲያዊ ፓርቲ ነው። የአማራ ዲሞክራሲያዊ ፓርቲ የአማራ ህዝብ የተለየ ጥቅም ያገኝ የሚል ጥያቄ የለውም። ከኢትዮጵያ ብሔር ብሔረሰቦች ህዝቦች ጋር ፍትሐዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ ሊያገኘው የሚገባውን ጥቅም በእኩል ተጠቃሚነት መርህ መሰረት ይጠቀማል የሚል ጥያቄ ነው ያለ። አማራንን ስንል ኢትዮጵያዊ ነን ኢትዮጵያዊነን ስንል አማራነታችንን አንዘነጋም። እኛ በተደጋጋሚ ነገሮችን በትዕግስት ማለፍ ነው የምንፈልገው። ለህዝብ ስንል ለኢትዮጵያ ህዝብ ክብር ስንል፣ ፓርቲዎች ለሚመሩት ህዝብ ክብር ስንል አብዛኛውን ጉዳይ በትዕግስት ማለፍ ነው የምንፈልገው። ከዚህ በፊት ጥቃት አልሰነዘርብን ብሎ አይደለም። ነገር የማይገባን አመራሮች ስለሆን አይደለም። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ የማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለን። ስለዚህ ዛሬም ነገም የአዴፓ እምነት ከራስ በላይ ህዝብ፣ ከራስ በላይ አገር ስለሆነ ለአማራ ህዝብ እና ለኢትዮጵያ ህዝብ አስፈላጊውን ትግል እያደረግን ስለምንቀጥል በጉንጭ አልፋ ክርክር ጊዜያችንን የምናጠፋ የፓርቲ ስብስብ አይደለንም የሚል አጠቃላይ ምላሽ ነው ያለኝ። በአማራ ህዝብ ላይ የሚፈጸመው የሐሰት ትርክት ትክክል እንዳልሆነ የኢትዮጵያ ብሔር ብሔረሰቦችና አጋር ፓርቲዎች እያረጋገጡ እንደሆነም ተናግረዋል። የአማራን ህዝብ ከትምክህት ትርክት ጋር አያይዞ አቀናሽቶ የመረዳት ዝንባሌው ግራንድ በሆነ መንገድ የኢትዮጵያ ብሔር ብሔረሰቦች እህት ድርጅቶች፣ አጋር ፓርቲዎች በዚህ ጉዳይ ላይ ምንም አይነት ብዥታ የላቸው በተለያዩ መድረኮች ተገናኝተናል። በአማራ ህዝብ ላይ የሚፈጸመው የፖለቲካ ሴራን ማዕከል ያደረገ ያልተገባ ትርክት ትክክል አይደለም የሚል አቋም እያያዙ የመጡበት ሁኔታ ነው ያለው። ይሄ እንደ ድል መወሰድ አለበት ብዬ አስባለሁ። በመጨረሻ የክልሉን ህዝብ በጎጥ ለመከፋፈል ለሚጥሩ ኃይሎችና በገበያ ላይ ምክንያታዊ ያልሆነ የዋጋ ጭማሬ በሚያደርጉ ኃይሎች ላይ ቁጥጥር እንደሚጀመር ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት አስር ተከታታይ ቀናት ባካሄደው ስብሰባ ሀገራዊ የሰላምና ጸጥታ ሁኔታዎችን ከአህጉራዊና ዓለም አቀፋዊ ሁኔታዎች ጋር ያገናዘበ ግምገማ ማካሄዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ሕዝቡን ባሳተፈ መንገድ ለመመለስ ለሰባት ወራት ያስጠናሁት ባለው ጥናት ላይ መወያየቱን ጠቅሶ ሁሉንም የክልሉን ሕዝቦች ተጠቃሚ የሚያደርግ ውሳኔ ማስተላለፉን አስታውቋል። መግለጫው አሻሚ ነው ያሉ መግለጫውን የተከታተሉ ምሁራን በበኩላቸው ግልጽ አይደለም ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ነው ዝርዝሩን የያዘው። ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት አስር ተከታታይ ቀናት በአዲስ አበባ በአካሄደው ስብሰባ በወቅታዊ ሀገራዊና ክልላዊ የፖለቲካና የጸጥታ ሁኔታ በተመለከተ በእስካሁን ደት የታዩ አዎንታ ውጤቶችን የሚፈታተኑ ጉዳዮች መኖራቸውን ገምግመዋል ይላል መግለጫው። ማዕከላዊ ኮሚቴው በኢህአዴግ መርነትና በህዝቦች ተሳትፎ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ ሁሉም አካላት በጋራ የኃላፊነት መንፈስ መንቀሳቀስ እንደሚገባቸው ማስመሩም ጠቅሷል። ለውጡ በጥንቃቄ ካልተያዘ የአገርን ህልውና የሚፈታተንና ህዝቦችን ስጋት ውስጥ ሊያስገባ የሚችል ነባራዊ ሁኔታዎች እየተስተዋሉ መሆናቸውን ማዕከላዊ ኮሚቴው መገንዘቡን ገልጧል። በክልል የመደራጀት ጥያቄ የህዝቦች ህገ መንግስታዊ መብት መሆኑን ድርጅቱ እንደሚገነዘብ የገለጠው የአቋም መግለጫው ማዕከላዊ ኮሚቴው በክልል የሚነሱ ተጨማሪ ክልል ሆኖ የመደራጀት ጥያቄዎች ላይ ጊዜ ወስዶ በጥልቀት ኃላፊነት በተሞላበትና በሰከነ ሁኔታ መምከሩን ነው ያሳውቀው። ባለ ስድስት ነጥብ የአቋም መግለጫ አውጥቷል። ለፌዴራሊዝም ስርዓት ይበልጥ መጎልበትና ቀጣይነት ለመታገል ድርጅቱ አቋም መያዙና የፍትሐዊ ተጠቃሚነት ችግሮችን ለመፍታት የሚያስችሉ አዳዲስ አሰራሮችን ተግባራዊ በማድረግ በክልሉ ያሉ ህዝቦች በጋራ መልማት እንዳለባቸው በመግባባት ህዝቡን ባሳተፈ ሁኔታ የክልሉን ህገ መንግስት ከማሻሻል ጀምሮ ዝርዝር የህግ ማዕቀፎች እንደሚዘጋጁም መግለጫው ገልጧል። ከዚህ በተጨማሪ ድርጅቱ በመግለጫው እንዳለው በኢህአዴግ እህት ድርጅቶች መካከል ያለውን መፈረካከስ፣ ከድርጅታዊ ዲሲፕሊን ውጭ የሚወጡ መግለጫዎችና ይህንን ተከትሎ የደረሱ ያሉ ድምዳሜዎች ከኢህአዴግ መሪ ውጭ መሆናቸውን በመገምገም የትኛውም አይነት የሀሳብ ልዩነቶችን እንደ ወትረ ሁሉ በድርጅቱ ባህል መስረት ማስተናገድ እንደሚገባ ተመልክቷል። በሌላ መልኩ ዲሄደን በውስጡ ያሉ ችግሮችን ታግሎ የሚያርምና የሚያጋጥሙ ችግሮችና ፈተናዎችን ከህዝቡ ጋር በመሆን ሲሆን የመፍታት ባህልና ልምድ ያለው ድርጅት መሆኑን ገልጠው ከዚህ ውጭ እናውቅልሃለሁ በሚል መንገድ ከሩቅ የሚሰነዘሩ ሂደቱን ያልተከተለ አመራር የማይቀበል መሆኑን ማዕከላዊ ኮሚቴው አስገንዝቧል። ይሁን እንጂ የተኛው ኃይል ከሩቅ ጫና እየፈጠረበት እንደሆነ መግለጫው የሰጠው ማብራሪያ የለም። መግለጫውን የተከታተሉ የአዋሳ ዩኒቨርሲቲ የህግ ትምህርት ቤት መምህር አቶ ፊላታ ግግሶ በክልል የመደራጀት ጥያቄ በተመለከተ የተሰጠው መግለጫ አይስማሙም። ሁሉም ጉዳይ በመግለጫው ይዘረዘራል ተብሎ ባይጠበቅም የክልል ጥያቄዎችን በተመለከተ ደሄደን ራሱ ተምታቶበታል ይላሉ። መግለጫውም አሻምና ግልጽ ያልሆነ ብለውታል። ድርጅቱም በለውጥ ጎዳናው ውስጥ አልገባም ሲሉ ከሰዋል። የሚገርመው የክልል ጥያቄዎችን በተመለከተ የሄደበት አግባብ ነው። አንደኛው ምን ይላል? ሳይንሳዊ ጥናት አስደርጌ ለሰባት ነው ለስንት ወራት አካባቢ በደንብ ተጠንቶ በምሁራን ተጠንቶ አካሄዱ ታማኝ የሆነ ነገር ውጤቱ ደርሶ ውጤቱ ላይ ተወያይቻለሁ ይላል። ውጤቱ ምን እንደሆነ ስክትል አልገለጸንም፣ ግን ውጤቱ ላይ ተወያይቼ እንዲሁም ኃላፊነት በተሞላበት መንገድ ተወያይቼ አቅጣጫ አስቀምጫለሁ ይላል። ሌላ ጊዜ ምን ይላል መላው ህዝብ ምክክልና ውይይት የሚያደርግበት ውሳኔ ወደፊት ወስናለው ነው ህዝባዊ የሆነ ጥናት አድርጌያለሁ ካለ እዚህ ጋር እንደገና መላው ህዝብ እንደ አዲስ ውይይት የሚያደርግበትን ውሳኔ ወደፊት እወስናለሁ የሚል እንድምታ ያለው መግለጫ መስጠት ከፍተኛ የተምታታ ነገር መኖሩን ወይም የሆነ ፍራቻ ለመግለጽ የፈራው ትልቅ ነገር መኖሩን ነው የሚያሳየው በዚህ ረገድ ሁለት አማራጮችን ነው ያስቀመጠው በአንድ ወገን ህዝቦች ተፈቃግደው አንድ ላይ ለመኖር አብረው ለመቀጠል በወሰኑት መሰረት ይላል ሁለተኛው ደግሞ በአስረኛው ጉባኤ አቅጣጫ ባስቀመጥኩበት መንገድ። ስለዚህ በአንድ ወገን የህዝቦችን አብሮ የመኖር ፍላጎት ባከበረ መልኩ ወደፊት ተወያይተው ማለት፣ በሌላ ወገን ደግሞ በአስረኛው ድርጅታዊ ስብሰባ በያዘው አቋም ይፈታል የሚል በጣም ድፍን ነገር ነው ያስገናል። በነገራችሁ ላይ እዚህ ክልል ላይ ዋናው የጸጥታም የደህንነትም ችግር የህዝቦች ጥያቄ አለመመለስ ደሂደን፣ እንዲሁም በዚህ ስብሰባ ይህንን ችግር ፈቶ ገልጽ የሆነ ወጥ የሆነ አቋም ይዞ ይቀርባል የሚል እምነት ነበረን። ዋናውን ችግር ሰልፍታት ዙሪያ ጥምጥም ነው ሄደው ማለት። በክልል የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን አጽንኦት የሰጡት በአዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነስብ ኮሌጅ ዲን ዶክተር ዳኛ ሽብሩ መግለጫው ስለ አብሮነትና አንድነት ያነሳውን ሀሳብ ሁሉንም የሚያግባባ መሆኑን ገልጠው ሌሎች የመግለጫው ሀሳቦች ግን ግራ እንዳጋባቸው ተናግረዋል። መግለጫው ላይ የደቡብ ብሔሮች ብሔረሰቦችና ህዝቦች በጋራነት፣ አንድነት፣ ኢትዮጵያዊነት ስሜት በጋራ እንደነበሩ ተጠንክረው መቀጠል አለባቸው መስራት አለባቸው አገራቸውን ዳይቨርሲቲ ውበት ነው ልዩነት ውበት ነው የሚለውን ነገር ምንም ችግር የለው። ወደ ደቡብ ክልል በምትመጣበት ጊዜ ግን ደቡብ ተብሎ ነው በጣም ብዙ ብሔረሰቦችን በቋንቋ ይሆን በብሔረሰብ በህገ መንግስቱ ትርጓሜ አንድ ላይ መሆን የማይገባቸውን ወይም ኢንትረስታቸው ባለሆነ ሁኔታ ብዙ መርጅ ተደርጎ ነው ይሄ የደቡብ ክልል የተሰፋው እኔ አግባብ አይደለም። የሲዳማ ህዝብም ጥያቄ ፍትሃዊ ጥያቄ ነው፣ አግባብ ጥያቄ ነው ባይነኝ አይደለም። የሲዳማ ህዝብ ቀርቶ ሌላውም ህዝብ የሚጠይቀው ጥያቄ በእኔ አግባብ ነው ባይነኝ። ምሁራን ለቪኦኤ በሰጡት አስተያየት በመብት ጥያቄ ሽፋን የሚደረጉ የመደበኛ እንቅስቃሴዎችን ስርዓት ለማስያዝ እንዲሁም የህዝቦችን ሰላምና ጸጥታ ማረጋገጥና የህግ የበላይነትን ማስከበር ለድርድር የማይቀርብ መሆኑን ማዕከላዊ ኮሚቴው ከድምዳሜ መድረሱ የሚያስማማ መሆኑን ገልጠዋል። ነገር ግን የትኛው የመደበኛ አደረጃጀት ችግር እንደፈጠረ ወይም እየፈጠረ መሆኑን አይገልጥም መግለጫው ብለዋል። ለሰላምና ጸጥታ ጉዳይ ትኩረት መሰጠቱ ተገቢ ነው ያሉት ዶክተር ዳኜ ህዝቡም የበኩሉን ድርሻ ማበረከት እንዳለበትና ያልተጨበጠ ወሬ ከማሰራጨትም ሆነ ያልተረጋገጠ የማህበራዊ ሚዲያ ሀሰት መረጃ ከመጠቀም መቆጠብ እንደሚገባም ተናግሯል። በፌዴራሊዝም ስርዓትና በፍትሐዊ ተጠቃሚነት ዙሪያም ድርጅቱ የያዘው አቋም የሚያስማማቸው መሆኑን ምሁራን ተናግሯል። በአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘገባው እናመሰግናለን። ከደቡብ ኢትዮጵያ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዚዳንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተዘገበ። ፕሬዚዳንቱ አራቱን ሴቶች የምክር ቤት አባላት ወደ መጣችሁባቸው አገሮች ተመለሱ ነበር ያሏቸው። በዋይት ሀውስ የአሜሪካ ድምጽ ራዲዮ ዘጋቢ ፓትሲ ዊዲዩ ኩስዋራ ዝርዝር ይዛለች። አዳነች ፍስሀዬ ታቀርበዋለች። ዛሬ በዋይት ሀውስ ቤተ መንግስት ግቢ ያለውን የቦሊስቲክ ሚሳይል መከላከያ መሳሪያን ያካተቱ በአሜሪካ የተሰሩ ምርቶች ክብር የሚያገኙበት ቀን እንዲሆን ነበር የታሰበው። ሆኖም ሁኔታዎች ወዲያውኑ ተለወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ አራቱ ነጮች ያልሆኑ የምክር ቤት አባላት ሴቶች ሲናገሩ አገራችንን ከጠላችሁ እዚህ ደስተኞች ካልሆናችሁ መሄድ ትችላላችሁ። ፕሬዚዳንቱ ይህን ያሉት ትውልደ ሶማሊያ አሜሪካዊት ኤልሃን ዑመር በምትገኝባቸው ነጮች ያልሆኑ አራት ሴቶች የምክር ቤት አባላት ላይ በትዊተር ስለ ሰነዘሩት ጥቃት ሲጠየቁ ምላሽ በሰጡበት ወቅት ነው። ከአራቱ የምክር ቤት አባላት አሜሪካ ያልተወለደችው ኢልሃን ኦመር ብቻ ናት። ስለ አገራችን ያላቸውን አነጋገር ስሰማ፣ የሚጠቀሙትን ጸረ ሴማዊነት ቋንቋ ሳዳምጥ፣ በእስራኤል ላይ ያላቸውን ጥላቻና አልቃይዳን ለመሳሰሉት ጠላቶች ያላቸውን ፍቅር ሳስተውል፣ ይህ ዲሞክራሲያዊውን ፓርቲ አይጠቅምም የሚል እምነት እንዳለኝ እነግራቸዋለሁ። ፕሬዚዳንቱ ያነጣጠሩባቸው ነጮች ያልሆኑ ሴቶች የተወካዮች ምክር ቤት አባላት ከዑመር ሌላ አሌክሳንድሪያ ኦካሲዮ ኮርቴዝ፣ ራሽዳ ታሊብና ኤያና ፕሬስሊ ናቸው። የፕሬዚዳንቱን አነጋገር ዘረኛ ነው በማለት አውግዘውታል። ኤልሃን ዑመር ፕሬዚዳንቱ ሀገራችንን በዘር፣ በሃይማኖት፣ በጾታ፣ በግንዛቤ ወይንም በኢሚግሬሽንና በሁሉም መንገዶች ከመከፋፈል በላይ የሚያፈቅሩት ነገር የለም። ምክንያቱም ያለንን ልዩነት ሁሉ አጥብበን አብረን የምንሰራበት አንድነት እንዳይኖር የሚጠቀሙበት መንገድ ወይንም የሚያውቁት ዘዴ ይህ ብቻ ነውና። ፕሬዚዳንቱ በአራቱ የምክር ቤት አባላት ላይ የቃላት ጥቃት የከፈቱት አስተዳደራቸው በሀገሪቱ ደቡባዊ ድንበር ጥገኝነት ለሚጠይቁ የውጭ ሀገር ተወላጆች ከባድ የሚያደርግ ለውጥ ማድረጉን ባስታወቀበት ወቅት ነው ባለፈው ሰኞ። ይህ የተደረገው አዲስ ሕግ ሕጋዊነት ስለሌለው ፍርድ ቤት ይቀርባል ይላሉ ነቃፊዎች። የአሜሪካ ፕሮግረስ ማዕከሉ ቶም ጃዌት ያብራራሉ። የሀገሪቱ ምክር ቤት በግልጽ የተናገረው ነገር አለ። በስምምነቱ መሠረት አስተማማኝ በሆነች ሌላ ሦስተኛ አገር በኩል ካለፍክ ጥገኝነት ከማግኘት ትታገዳለህ። ይህ አስተዳደር በበኩሉ አዲስ ሕግ እናወጣለን እያለ ነው፣ በማንኛውም ሦስተኛ አገር በኩል ካለፍክ ጥገኝነት አታገኝም የሚል ነው። ትራምፕ በተጨማሪም አስተዳደራቸው በሀገሪቱ ዙሪያ ያሉትን ሕጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ማሰሩን እንደሚቀጥል ተናግረዋል። እስካሁን ባለው ጊዜ ግን ፕሬዚዳንቱ ይደረጋል ባሉት ደረጃ ሰፊ የማሰር እርምጃ አልተወሰደም። አዳነች እናመሰግናለን ቆንጅት። ወደ ሙዚቃ ግብዣችን ከመሸጋገራችን በፊት ጥቂት ሰከንዶች አሉን። ወቅታዊ ጉዳዮች ላይ ያተኮሩ በርካታ አስተያየቶች ይደርሱናል። ወዲሁም ደግሞ ማስታወቂያዎች አሉን። አንደኛው ማስታወቂያ ባይሆን ላስታውስና በአዲስ አበባው አህዱ ራዲዮ ኤፍኤም ዘጠና አራት ነጥብ ሶስት ላይ የሚቀርብ መሆኑን የኤፍኤም የመከታተል እድል ላላቸው እንዲሁ ምላሻቸውንም እንዲሰጡን እንፈልጋለን። በአህዱ የሚከታተሉ አድማጮቻችንና እንዲያደርሱን እናስታውስ። ማስታወቂያውን እንድናቆየው ይመስላል። ሙዚቃውን ጀምሯል። ብዙ ግሩም ሙዚቃ ነው። ይመስለኛል ኃይልዬ ታደሰ ነው ዜማ ያሳብቃል። ስንመለስ ማስታወቂያ ነው ቱን እስቲ እንወያይ ህመምና ፍቅር ይደበቃሉ ወይ? ሰዎች ስለ ፍቅር ይሉኝ ታለወይ? ሰዎች ስለ መውደድ ይሉኝ ታለወይ? እውነቱን እውነቱን እስቲ እንወያይ ህመምና ፍቅር ይደበቃሉ ወይ? I'm not አድማጮች የምሽቱ ዝግጅታችን ተጋምሷል። ዋና ዋናዎቹን ዜናዎች እናሰማለን። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የሱዳን የጦር ሰራዊትና ተቃዋሚ መሪዎች ስልጣን የመጋራት ስምምነታቸውን ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ ያቀረቡ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የቀጠለው የአሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ነው። እያደረሰ ያለው በህጻናት ላይ መሆኑን ዩኒሴፍ አስታወቀ። የፕሬዝደንት ትራምፕ አስተዳደር በዩናይትድ ስቴትስ ደቡባዊ ድንበር የሚገቡ የውጭ ሀገር ሰዎች ጥገኝነት እንዳይጠይቁ ለመከልከል እየተንቀሳቀሰ ነው። እርምጃው በአብዛኛው የሚጎዳው በሜክሲኮ በኩል የሚገቡ የማዕከላዊ አሜሪካ ሰዎችን እንደሆነ ተነግሯል። አድማጮች አሁን የስቱዲዮ ሰዓታችን ከሚ ሶስት ሰዓት ከሰላሳ አንድ ያመለክታል። በቅድሚያ ማሳሰቢያ ለጥያቄው መልስ የቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በእርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል? ምሁራን እንጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ አተኩረው የሚሰሩ ባለሙያዎች ናቸው። ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት ድረስ እንድትልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን ከእንግዶቻችን ጋር እናገናኛችኋለን። በድምፅ ለማኖር ለምትፈልጉ በስልክ ቁጥር 2022059942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ ኑሩ ወይም ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ላይ ጻፉልን ወይም በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሩ። ለጥያቄው መልስ አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ ዝግጅታችን ዘልቀናል። አድማጮች የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አቶ ተመስገን ጥሩነህ የአማራ ክልል ፕሬዚዳንት እንዲሆኑ እጩ የተደረጉት በራሱ በአዴፓ ስለታመነባቸው ነው ይላሉ የክልሉን ፖለቲካ በቅርበት የሚከታተሉት ምሁር። ምርጫውን ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። እስክንድር ፍሬው የክልሉን ፖለቲካ በቅርበት የሚከታተሉ አንድ ምሁር ያነጋገረበትን ዘገባ እንደሚከተለው አጠናቅሮታል። አዴፓ አመራሮቹን ተክቷል። ቀጣዩ የአማራ ክልል ፕሬዝዳንት ማንነትም ይፋ ተደርጓል። ከፖለቲካው አልፎ በመከላከያና በደህንነት ዘርፎችም ልምድ ማካበታቸው የተገለጸው ሰው ፈታኙን ሰዓት በፕሬዝዳንትነት እንዲያገለግሉ ተመርጠዋል። በአማራ ክልል የተለያዩ ከፍተኛ ኃላፊነቶች የሰሩት በመከላከያ ሚኒስቴርና በብሔራዊ መረጃ መረብ ደህንነት ኤጀንሲም እንደዚሁ በተመሳሳይ ከፍታ ያገለገሉት ሰው ቀጣይ ማረፊያ ባህር ዳር መሆኗ ግልጽ ሆኗል። እስካሁን ድረስም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ በመሆን እያገለገሉ እንደሚገኙ ይታወቃል። አቶ ተመስገን በተለያዩ ኃላፊነቶች ይስሩ እንጂ በመገናኛ ብዙኃን የተለመዱ የሚባሉ አይነት ሰው አይደሉም። በመጠኑ ያስተዋውቃቸውም በቅርቡ በጠቅላይ ሚኒስትር ጽሕፈት ቤት የሰጡት መግለጫ ነው። ያ መግለጫ በአገሪቱ የመጣውን ለውጥ ተከትሎ በመከላከያና በደህንነት ዘርፎች እየተተገበሩ ያሉ የማሻሻያ እርምጃዎችን ያብራሩበት ነበር። ከጋዜጠኞች ለቀረቡ ልዩ ልዩ ጥያቄዎችም ታዲያ ምላሽ ሰጥተው ነበር። አቶ ተመስገን፣ በእናንተ እምነት በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ወይም የብሔራዊ ጸጥታ ስጋት ምንድን ነው በሚል ላቀረብኩት ጥያቄ ተከታዩን መልሰውልኝ ነበር። ያው ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ፣ ህብረተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ፣ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው። የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋን እና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የአገር ሽማግሌዎችም፣ የፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስቴር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም፣ ለውጭ ሀይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችንን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል። በሀገሪቱ ወደሚታዩ ማንነትን መሰረት ያደረጉ ግጭቶች፣ ጥቃቶችና መፈናቀሎች የተደረሰው ለረጅም ጊዜ የተሄደበት መንገድ ስህተት በመሆኑ እንደሆነ በተገለጸበት ጋዜጣዊ መግለጫ ለሌሎች በርካታ ጥያቄዎችም ምላሽ ተሰጥቶ ነበር። አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት እንዲሆኑ መታጨታቸውን ተከትሎ እየተሰጡ ያሉ አስተያየቶች የተለያዩ ናቸው። የአማራን ክልል ፖለቲካ በቅርበት የሚከታተሉት ምሁርና የሕግ ባለሙያ ዶክተር ዮናስ ተስፋ የጩ ፕሬዝዳንቱ ምርጫ በርካታ ጉዳዮችን ከግምት በማስገባት የተከናወነ እንደሆነ ይገምታሉ። አዴፓ በአሁኑ ወቅት ክልሉን ማስተዳደር የሚጠይቀውን ብቃት መነሻ በማድረግ ያከናወነው ሊሆን እንደሚችል የሚያምናሉ። አቶ ተመስገን በመከላከያና በጸጥታ ተቋማት በመስራት ያገኙት ልምድ ለመመረጣቸው ዋነኛ መለኪያ ሊሆን እንደማይችል ግን የዶክተር ዮናስ እምነት ነው። ያ ግምት ውስጥ የገባ ነው ይሄ ለማሰብ ይቸግረኛል። ምክንያቱም ግምት ውስጥ የገባው ያ ቢሆን ኑሮ ፈቃደኛ ሳይሆኑ ቀሩ የተባሉትን የመጀመሪያውን እጩ የሚታሰቡበት አጋጣሚ ነበሩ። ከቱም ያኛው ታጅተው የነበሩ የተባሉት ጩ ምናልባት ከጸጥታ ስራ ጋር ከልማት ስራ ካልሆነ በስተቀር ጥታ ስራ ብዙ ሩቅ የነበሩ ሰው ስለነበረ፣ ከዚህ አንጻር ያው ተመስገን የተመረቱበት ምክንያት ከጥታና ከወታደራዊ የስራ ልምድ አንጻር ነው ብሎ መውሰድ ይከብዳል። ስለዚህ ከዛ ባሻገር ያሉት የፖለቲካና የአስተዳደር እንዲሁም የተለያዩ በተለይ በፌዴራል ደረጃም ቢሆን ከነበራቸው የስራ ልምድ አንጻር ታሳቢ የተደረገ ይመስለኛል እንጂ ከጸጥታ ስራ ጋር ብቻ የነበራቸውን የስራ ልምድና ዝንጅት ታሳቢ ተደርጎ የተወሰነ ውሳኔ ነው ብዬ ማሰብ ይቸግረኛል። ዶክተር ዮናስ እንግዲህ፣ አቶ ተመስገን ጥሩ ነህ። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ በመሆናቸው በቅርቡ የሰጡት መግለጫ ነበር። ከወራት በፊት እዛ ላይ አንድ ያነሳውት ጥያቄ ነበር። የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው በአሁኑ ሰዓት ብዬ ጠየቅኳቸው። የመለሱት መልስ የኢትዮጵያ ዋነኛው የደህንነት ስጋት በአሁኑ ሰዓት የብሔር ፖለቲካ ነው ብለው ነበር የብሄር ፖለቲካ ነው ዋነኛው የደህንነት ስጋት ችግር እየፈጠረብን ያለው በየቦታው የሚልና ምናልባትም አሁን እሳቸው የአማራ ክልል ርዕሰ መስተዳድር ሆነው ሲሰሩ በአንድ በኩል ብሄርተኝነትን እንግዲህ አካባቢያዊ ብሄርተኝነትን የሚያራምዱ በሌላ በኩል አይደለም፣ በዚህ መንገድ ሳይሆን ኢትዮጵያዊ ብሄርተኝነት ላይ ነው መተኮር አለበት በሚሉ ሀይሎች አጣብቂኝ ውስጥ ይገባሉ የሚል ስጋት አለቦት። እንዴትስ ነው ሚዛኑን ጠብቀው መጓዝ የሚችሉት? ለእሳቸውስ ፈተና ይሆናሉ ይሄ ፈተና ይሆናሉ ያላስብም ምክንያቱም ለእኔ በግብ ደረጃ የአማራ ብሄርተኛነት ከኢትዮጵያ ብሄርተኛነት ተለይቶ የሚታይ ነው ብዬ አላስብም። ምናልባትም አዴፓ አሁን ማያው በማዕከላኩ የተሰራው ማጠናቂያ ላይ እንደገለጸው የአዴፓ ትግል የአማራ ህዝብ ትግል ለነፃነት፣ ለቁነት፣ ለፍትህና ለኢትዮጵያ አንድነት መሆኑን በግልጽ አስቀምጠዋል። ከአማራ ብሔርተኛነት አንፃር ካየ ነው ኢትዮጵያ ጠለል ሊሆን አይችልም። የአማራ ብሔርተኛነት የአማራ ህዝብ በኢትዮጵያ ሀገረ መንግስት ግንባታ የነበረው በጎ አስተዋጽኦ በመጥፎ መልኩ ተተርጉሞ በጨቋኝ ተጨቋኝ ስርቅት የተመሰረተ የጥቃት ሰለባ ሆኖ ነበር። ስለዚህ ይሄ መቅረት አለበት። ማንኛውም ኢትዮጵያዊ ለዜግነቱ እኩል ተቆጥሮ ነጻነቱ ሊከበርለት ይገባል። እዛም ባሻገር ሁሉም የኢትዮጵያ ህዝቦች በፖለቲካውም በማህበራዊም በኢኮኖሚ መስክ ፍታ ተጠቃሚ መሆን አለባቸው የሚል እሳብ የያዘ ነው። የእኔ እስከሚገባ ድረስ የአማራ ብሄርተኛነት ምናልባት ጽንፈኛ የሆኑ ብሄርተኞች የሚያራምዱት ብሄርተኛነት ካውንተር እንጂ የእነሱ የዛ አጸፋ እንጂ የዛ አጸፋ እንጂ ለማለት ነው የዛ አጸፋ ምላሽ እንጂ ያን ያን አጸፋ ምላሽ እንጂ ያን ያን የሚመስል አይደለም። በቅርጹም በተፈጥሮ ባህል ነው በዛም ነው። የእርግጥ ትንሽ አሁን አሁን የምናየው አይነት ፈሬ የሰደደ ከፈሬ የለቀቀ የአማራ ብሔርተኛነት በዚህም በዛም ሲንጸባረቅ እናያለን። ነገር ግን አብዛኛው የሚያቀነቅነውን ስንመለከት እንደገና ደግሞ አዴፓ በተደጋጋሚ ሲናገር ምንሰማው መሪዎቹ ሲናገሩ የምንሰማው የአማራ ሕዝብ ጥያቄ የእኩልነት የነጻነትና የፍትህ ነው፣ እና ጠንካራ የኢትዮጵያ አንድነት። ለዛም ነው ለዲሞክራሲ ለፍትህና የኢትዮጵያ አንድነት ማንኛውን መስዋዕትነት መክፈል ዝግጁ ነን የሚል አቋም መግለጫ ያወጡት። ስለዚህ ኢትዮጵያዊነት ጋር የሚገዳደር ብሄርተኛነት ሳይሆን ህዝቦች በእኩልነት በነጻነትና በፍትህ እና በዲሞክራሲ ስርዓት ላይ የተመሰረተ ጠንካራ ኢትዮጵያ መፈጠር አለባት የሚል አቋም የሚያራምዱ እና ከዛ ጻር ካየነው የአማራ ብሄርተኛነት ከኢትዮጵያ ብሄረተኛነት ጋር ተነጥሎ የሚታይ አይደለም። ስለዚህ እኔ በዚህ ረገድ ይህ ነው የሚባል ችግር ያጋጥማቸዋል ብዬ አልገምትም። እንደሚታወቀው አሁን ባለው የእኛ ሀገር ፖለቲካ አደገኛው ነገር ጽንፍ የወጣው ብሄረተኛነት ነው። እስከ መገንጠል ብሎ የሚያስብ በጨቋኝ ተጨቋኝ ትርክ የሚሰከሰቅ የሚሰለሰል አይነት አይደለም። የአማራ ብሔርተኛ፣ ኦፍኮርስ ጽንፈኛ የሆነ በጨቋኝ ተጨቋኝ ትርክ የማለት ኒቫስን አይነት ብሔርተኛነት እንዳለ ይታወቃል። የአማራ ብሔርተኛነት ግን የዚ አይነቱ አይደለም። አቶ ተመስገን ከጠቅላይ ሚኒስትሩ ጋር አላቸው የሚባለውን መልካም ግንኙነት ባሉታዊ ጎን ከሚመለከቱ ወገኖች ጋር እንደማይስማሙም ዶክተር ዮናስ አስተናግረዋል። ቀደም ጊዜ እንደነገሩ የአማራ ክልል ውስጥ አሁን ከባዱ ችግር ያለው የአሉባልታ ፖለቲካ ነው። የአሉባልታው ፖለቲካ ደግሞ ምን ሊሆን እንደሚችል ይገመታል። እንዳልኩት አሁን ያለው አዴባ አመራር የማንም ተላላኪ መሆን የሚችል አይደለም። እንደዛ ሆኖ ለመኖር የሚያስችለው ሁኔታም እንመራ ሁኔታም የለም። ከምንም በላይ ግን አሁን ያሉት አመራሮች በኢህአዴግ ውስጥ በነበረውም እኮ የውስጥ ትግል ውስጥ ግንባር ቀደም ሚና የተጫወቱ አካላት ናቸው። በለውጡ ሂደት ማለት ነው። ለውጡን ለማምጣት በተካሄደው ትግል ማለት ነው። እሺ፣ እዛም አልፎ አሁን ያሉትን ጠቅላይ ሚኒስትርም ለዚህ ላሉበት ቦታ እንዲጠቁ ትልቁን አስተዋጽኦ ያደረጉት የአዴፓ አመራሮች ናቸው። ካላቸው ፖለቲካል ልምድ አንጻር ካላቸው የአምራ ጉዳይ አንጻር እንደገና ደግሞ በአሁኑ ወቅት የአማራ ፖለቲካ ከደረሰበት ደረጃ አንጻር የአዴፓ ስራ አስፈፃሚ ኮሚቴ በድርጅታዊ ጉዳይ የጠቅላይ ሚኒስትሩን ትእዛዝ ይቀበላሉ ብሎ ማሰብ ቲንክ የአዴፓ አመራሮችን መናቅ ይመስለኛል የህዝቡን መብትና ጥቅም ድርድር ሊያቀርቡ የሚችሉ ሰዎች ናቸው ብሎ መውሰድ አድንግ ትንሽ ነውርም ጭምር ይመስለኛል። ስለዚህ ጠቅላይ ሚኒስትሩም እንደዛ ያደርጋሉ ብዬ አልገምትም። ጠቅላይ ሚኒስትሩ ያን ማድረግ አይፈልጉም። የአዴባ ሰዎች በዛ ደረጃ ያነሰ የፖለቲካ አቅም አላቸው ብዬ አልገምትም። ከዛ አንጻር እኔ እስከማም ነው እና እስከምረዳው ድረስ ያለውን ነባራ ሁኔታ ከግምት ውስጥ አስገብተው የወሰኑት ውሳኔ ነው። ቀደም ሲልም ለማስቀመጥ እንደሞከርኩት የአቶ መርከረ ከጠቅላይ ሚኒስትሩ ጋር የነበራቸው መልካም ግንኙነት ክልሉን ለመምራት እንደ አንድ አቅም ተደርጎ ሊወሰድ የሚችል ነው እንጂ እዳ ወይም ደግሞ ጉዳት ተደርጎ ሊወሰድ አይችልም። መልካም ብንነት በፖለቲካ ካፒታል ነው እንጂ እዳ አደለም። ስለዚህ እኔ ያው ህዝቡን ለመከፋፈው ለህዝቡ አጀንዳ ለመስጠት የሚፈልጉ ኃይሎች የሚነዙት አሉባልታ ካልሆነ በቀር በእኔ አስተያየት የአብሮ ተመስገን እጩነት የአዴፓ አመራሮች ሳያመክሩበት እና ሳያምኑበት በሶስተኛ ወገን ግፊት እየተደረገ ነው ብዬ አላምን። የአዴፓ ማዕከላዊ ኮሚቴ እጩ ፕሬዝዳንት አድርጎ የመረጣቸው አቶ ተመስገን ጥሩነህ ሹመታቸው ከጸደቀ በቅርቡ የተገደሉትን የቀድሞው ፕሬዝዳንት ዶክተር አምባቸው መኮንንን ይተካሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ ባለፈው ሳምንት መገባደጃ የተጀመረ የሰጣ ገባ ክርክር ፕሮግራም ነው የሚሰማው። በሁለቱ የኢህአዴግ አባል ፓርቲዎች ህወሓትና አዴፓ ጋዜጣዊ መግለጫዎች እንዲሁም በገቡበት የፖለቲካ ፍጥጫ ዙሪያ የተካሄደ ክርክር ነው። ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቅዳሜው ክርክራቸው እልባት ካደረጉበት ይንደረደራል። ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌዴራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሀሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሀሳቦችን እናያለን። ይሄ የአደጋ ስጋቱ በእርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው ሕዝብ የሚመራ አካል የትኛውም መሪ እንደ መሪ መስራት የሚጀምረው?

መፍትሄ እንግዲህ ከዛ ነው መምጣት የሚችለው። ያንን መፍትሄ ሲያስቀምጡ ነበር፣ እንደዚህ እንደዚህ ይደረጋል፣ እንደዚህ እንደዚህ ይደረጋል። ነገር ግን ተግባራዊ አይሆነ ከዚህም ነው ለምን መተማመን በውስጣቸው ሲሆን ለመፍትሄው ሀገሪቱም እዚህ ከመድረሷ በፊት ችግሩ ማውጣት እየተቻለ ያልወጣችበት ምክንያቱም በመካከላቸው መተማመን ስለሌለ ነው። ስለዚህ ድርጅቶች አሁን በካብቱ የተስማሙት እየጠበቁ ስም ስማይችሉ ስለሆነ ለምሳሌ ህግ በላይ ይከበር የሚሉ ሰልፎች በተለያዩ መልኩ በህዝብም በመንግስትም በምናምን ደረጃ ይህ አካባቢ ነው ስፔሻል ሰልፍ የተወጣው የህገ በላይነት ነት የተባለው። አሁን እኮ ነው ሰው ሲገደልማ እንግዲህ የህገ በላይነት ነት አያስፈልግም ማትል ማለት አማራ ክልል የአማራ ህዝብ የጎበዝ አለቃ በዝቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ ድረስ መንግስት እየተቆጣጠረው አይደለም ምናምን ሲባል በምሁር ሳይንቲፊክ በሆነ መልኩ በተለ በተለ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም መፍትሄ ከመስጠት ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ሌላ አማራጭ የላቸው ቀላላት አገር ኮንትሪቢውት ማድረግ የሚችሉ ሰዎች አተናል። ይህን መደበቅ የሚቻልበት ሁኔታ ላይ አይደለም። ስለዚህ መፍትሄ ላይ ይስማሉ ማለት አይደለም። ስላልተስማሙ መፍትሄ ላይ መሰረት ፕሪንሲፕ የሆነ ግንኙነት የላቸው አስተላለፍ ፕራግማቲክ የሆነ መረሃልባ ግንኙነቶች ነግሰው ስለነበር ይህንን ሁኔታ አጋጥሟል። አሁንም ግን የመረሃልባ ግንኙነታቸው እየቀጠለ ስለሆነ መፍትሄም ለማምጣት አስቸጋሪ የሆነበት ሁኔታ ስላለን፣ ምናልባት ከዚህ አንጻርም መግለጫው ፖሊሲ ብናየው ለምሳሌ ህወሓት ኦኬ ሌላ አስተላለፍ እንግዲህ እኔ ፖለቲከኛ አይደለሁም። ለምን እንዲህ ያለ ችምን ነው የሚለው የራሷ ትን ይኖራታል። ህወሓት ያለችበት ምክንያት ማለት ነው። እወጣለሁ እንደዚህ ዓይነት አብሬ አልሰራም ካለች አሲንዳት ፋክት ነው ብለን ካሰብን፣ መሰረት የማችልበት ሁኔታ አለ ብለን ካሰብን ስለዚህ ችግሩን ለመፍታት እያደራችን ማስገዝ ከማይችል በእውነት መስራት ከማይችል ፓርቲ ጋር መስራት አይችልም ማለቱ የመፍትሄ አካል አድርጎ መውሰድ የለብንም። ይሄ ራሱ የመፍትሄ አካል ተደርጎ ለምን አይወሰድም? በዚህ መንገድ ህወሓት እንደ ድርጅት እምነት ካለው ብለዋል። ነገር ግን እንዲህ ያለው ፍጥጫ ከቃላት ፍጥጫነት ወዳልተፈለገ ግጭት ሊያመራ አይችልም ወይ? ሌሎች አካባቢዎች በተደጋጋሚ የተመለከት ነው። እርስዎም በአስተያየቱ የገለጹትን አይነት በግለሰቦች ደረጃ የደረሰ ወደ መጠነ ሰፊ ግጭት ሊያመራና ምናልባትም ሊረፍድ አይችልም ወይ እንዲህ ያለው ከበሰለ አስተሳሰብ የሚመነጭ አቅጣጫ የሚጠቁም አማራጭ አድርገን እንዴት ልንቀበለው እንችላለን ደርሷል እኮ እያልኩ ምናልባት ያልደረሰው ሊሆን ይችላል ስለደረሳቸው አሁን ያው እነሱ ብቻ ነው የኢትዮጵያ ህዝቡ በሙሉ ደርሶበታል በትልቁ ማለት ነው ትልቅ የፈቅረ ተንታሰቦች ባለስልጣናት ከሆኑማ የሚገደርሷል ዜጎች ላይ እኮ ደርሷል እኮ አማራ ክልል ላይ እኮ ብዙ ዜጎች በማንነታቸው ምክንያት ተገድለዋል የውጭ ሚዲያዎች ዘግቡት እኳ አልተዘገበ የሀገራችን ሚዲያዎችም አልዘገቡትም ግን ስላልደረሰ ህዝብ ለህዝብ እንዲህ መጣፋት አያመጣም ወይ መቷል እኮ ማን የትኛው ትግራዋይ ነው እስኪ የትን ቦታ ሄዶ ተንቀሳቅሶ አገሬ ብሎ መኖር የሚችለው አዝተን ጥራሽ የሀገር የመቀጠል ያለመቀጠል ጊዜ ላይ ደርሰናል እኮ ያማ አልሷል አሁን ጥያቄ ይዛል ሽፍት አርገ ምናልባት አቶ ባንታየሁም እንዳለ የሀይል አስተላለፍ ሽክል ሊያመጣ ይችላል። ፖስብሊ ፈንደመንታል የሆነ ችግሮች በመካከላቸው ስላልነበር አይደለም የኢህአዴግ አባል ድርጅቶች ጫፍ ላይ ደርሷል። መልካም አቶ ባንታየሁ የእርስዎን ወድሉ። እንግዲህ በዚህ ደረጃ እነሱና እኛ ብለን በተለይ መከፋፈሉ የሚያዋጣ አይመስለኝም። አይደለም ለእኛ ቀርቶ ለህወሓት አመራሮች እና ለአሪፍ አመራሮችም የሚያዋጣ አይመስለኝም። እነሱና እኛ አይደለም ያለው ነገር በሀገራችን ውስጥ ብዙ ጥፋት ያደረሰ አንድ የኢህአዴግ አባል ድርጅት ሲዘውረው የነበረው የኢህአዴግ ኤ ዘመን ፊት አውራሪ የነበረው ህወሓት በዚህ ሰዓት የተጨባጭ ሲያደርገ የነበረው ምንድን ነው? ሀገሪቱን የከባድ መሳሪያ እንዳይንቀሳቀስ በተለያየ መንገድ መሰናክል ሊፈጥር ነበር። ሀገሪቷ ምታካሄደውን ዓለም አቀፍ ግንኙነት በተለያየ መግለጫ በማጣጣል በተለይ ከኤርትራ ጋር የሚደረገውን ግንኙነት ሲጠቅስ ነበር። ከዚያ ተጨማሪ በሀገሪቱ ውስጥ በአንደኛ ደረጃ የሚቀመጡ ትልቅ የሰብአዊና ዲሞክራሲያዊ ብቀጣ እንዲፈጸም የመሩ ሰዎች ወንጀለኞችን ስራ አስፈጻሚ ላይ መድቦ ሲያንቀሳቀስ የነበረ ድርጅት ነው። በአንድ ሀገር ውስጥ ትልቅ ልዩ ኃይሉን ገንብቶ የሚሊታሪ ድሪሊንግ ኤክሰርሳይዝ ሲያካሂድ እያካሄደ ያለ ድርጅት ነው። ህዋት ማለት ማስበው ምንድን ነው? ሀገራችን መንታ መንገድ ላይ ነው ያለችው። ብዙ ጊዜ መልካም እድሎችን አታለች፣ መልካም ድሎች ያጣች ደግሞ গুলভেতাঙ্গানন মিল সাইদম ওয়াকমানলন মিলিস ই পলিটিকা হাই নচ কেনচাম মে ককলনস ফিতাওয়েন মে নাকডেমোক্রাসি ইলে গুলভেতাচাওন ততমাও উইটাহন নতেন ওয়েন দবনো গ্লেস ততমাও ওয়েলে তেচাওন আকাম নাগেঞালন ব্লো বানো আলনাচাওন ইহি ইসাকানস নমি রাচ মাংসা ই আই নেবট কোঞ্জিনসাবাল নিচাবাল লে দেবালো কো নিতাওকা নচাওন ই পলিজাবাব দা সিস তাজনী চাবলে গাও ነጻነትን እኩልነትን ፍትሐዊነትንና ዲሞክራሲያዊነትን ይህም ደግሞ የሚወስነ የኢትዮጵያ ሕዝብ ነው። የአማራ ዴሞክራቲክ ፓርቲ አደለም የህወት አደለም የኦሮሞ ዴሞክራቲክ ፓርቲ አደለም በሄደን አደለም ወይ ማንኛውም የፖለቲካ ላይ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ሪፍሌክት የሚያደርገውን የነጻነት ማታ የትግራይ ሕዝብ ሀምሳ ሺህ ሕዝብ ከጎንደር ሲፈናቀል፣ ሲገደል ይቅርታ እንኳ ያልጠየቀ የአማራ መንግስት የትግራይ የኢትዮጵያ ሕዝብ ማለት አይደለም ወይ የሰው መብት ረገጥ አልነበረም በኢህአዴግ ደረጃ ህወሀት ፎቶ ባሪ ምናምን የሚተውና በልካቸው ይቀጥሱ ማነው? በህግ ነው የሚታወቀው። ራሴን ነጻ አድርገ ከዚህ በፊት ሰብዓዊ መብት ረገጣ ምናምን የትግራይ ባላንስ እናደርግ ኮንቨርሴሽን አደለም። አቶ የማነ፣ አቶ ባንቴ ፍራው ሀሳቡን ሰምተዋል፣ እየመልሱ እድል ይስጧቸው። አይ ቲንክ የትኛውም አይነት መፈናቀል፣ የትኛውም አይነት ብሄር መሰረት ያደረገ ሰቆቃ የትን ቦታ ሊኖር አይገባም። ይህን ማንም ሚደግፍ የለም። አቶ የማነ ቅድም የጠቀሱት በኢትዮጵያ ሚዲያም በዓለም አቀፍ ሰብዓዊ መብቶች ሪፖርትም ሀምሳ ሺህ ሰው እንደተፈናቀለ የሚገልጽ ሪፖርት አላለበትም። በሱ ችግር የትኛውም አይነት መፈናቀል ሊወቀፍ ይገባል። በሀገራችን ወደ ዲሞክራሲ አያስቸግርም። ይህ ነው፣ ይህን አንደርስታንድ ማድረግ ነው። ነገር ግን ይሄ ለራስ ብሄር አባሎች ብቻ አይደለም መስራት አለበት። ለምሳሌ እዚህ ሀገር ውስጥ ዓለም አቀፍ ተቋማት በሚያውቁት መጠን ለሀያ ሰባት አመት ህወሓት በስት አወራርነት የሚመራው ኢህአዴግ ውስጥ የአማራ ህዝብ ከየትኛውም የሀገሪቱ አካባቢ ሲፈናቀል፣ ሲታሰር፣ ሲገደል ነበረ። ይህም እንደ ኦፕንሊ ሪጀክት ማድረግ መቃወም ያስፈልጋል። ከዚህ ነው የምንጀምረው። የራሳችን ብሄር የሆነ ነገር ሲደርስ አለ እሱንም መውቀስ አለብን። ትክክል ነው ግን ለሁሉም ማህበረሰብ እንዲሰራ ማድረግ አለ። ምንድነው ይህ ማህበረሰብ? ኢትዮጵያ የኢትዮጵያ ህብረተሰብ ለሀያ ምናምን አመት ፈቆቃ ደርሶብኛል ብሎ በተለያዩ ሰልፎች አዲስ አበባ፣ ደቡብ፣ ኦሮሚያ ክልል፣ አማራ ክልል፣ የትም ቦታ ፈቆቃ ደርሶብናል ብሎ ሰልፎ ሲያሳይ እዚህ መቀበል ያስፈልጋል። ደረሰው ደግሞ በህወት ፊታውራሪነት የሚመራው ኢህአዴግ ነው ክሰብ ስናደርግ ነው ኢትዮጵያ ነጻነት፣ እውነት፣ ዲሞክራሲ ይመጣ። ክርክሩ ይቀጥላል። መልካም መንገዶችን የሚጠቅሙ ሀሳቦችን ማቅረብ እድል አለ ብዬ ተስፋ አድርጋለሁ። ሳይረፍድ፣ ግጭቶች ወደ ከፋ አዝማሚያ ሳያመሩ በሁሉም አቅጣጫ ያሉ የተሻለ አማራጮችን የሚመለከቱበት እድል እንደሚፈጠር ተስፋ አድርጋለሁ። ለአሁኑ ግን ተከራካሪዎች፣ አቶ ባንታየሽ ፈራው በባህር ዳር ዩኒቨርስቲ የፖለቲካ ሳይንስ መምህር፣ አቶ የማነ ካሳ በመቀሌ ዩኒቨርስቲ የህግ መምህር፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። አድማጮች አሁን የፕሮግራም ማሳሰቢያ ይኖረናል። ለጥያቄ መልስ የቋንቋንና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ሥርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ሥርዓቱ ማንነትን መሠረት ማድረጉን ነው የሚደግፉት። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቅር የሚል ጥያቄ እያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ሥርዓት ላይ እንዴት ይደረሳል? ምሁራንን ጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ ትኩረት በማድረግ የሚሰሩ ባለሙያዎች ናቸው። አድማጮቻችን ታዲያ ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት እንድትልኩልን እንጋብዛችኋለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ ነው የምፈልገው ያላችሁ አድማጮች የምትሉ አድማጮች ማለት ነው። የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀረዝ ደውለን ከእንግዶቻችን ጋር እናገናኛችኋለን። አሁን በድምፅ ለማኖር የምትፈልጉ በስልክ ቁጥር 2022059942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ። ወይም ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ላይ ጻፉልን በፌስቡክ አት ቪኦኤ አምሃሪክ ላይ አስፍረ ለጥያቄው መልስ አድማጮች፣ ሌላም ማሳሰቢያ ያለን ስርጭታችንን በአሃዱ ሬዲዮ ኤፍኤም 94.3 ለምትከታተሉ አድማጮቻችሁን ምላሻችሁን እንፈልጋለን። በስልክ ቁጥራችን 2022059942 የውስጥ መስመር 14 እንዲሁም በኢሜይል ሆርን አት ቪኦኤ ኒውስ ዳካም ጻፉልን። አስተያየቶቻችሁን አድርሱን። በጥራት ይደመጣል? እንዴት ነው የምትከታተሉት? የትኛው መንገድ ይመቻል? እንቀበላለን። እናመሰግናለን። ከመሰናበታችን በፊት ማጠቃለያ ዜና። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተሩን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራ ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ ተሟጋቾች ጥሪ አቅርበዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአዲስ አበባው አህዱ ራዲዮ ኤፍኤም 943 በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን ያንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅታየንን። ፕሮግራማችንን የመራው ንጉሶ ታምሬ ነው። ዋና አዘጋጅ ትዝታ በላቸው። ከተቀሩት ባልደረቦቻችንም ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም። Gana daru.